በአባላቱ ላይ የደረሰ ነው ባለው እስራትና የቢሮዎች መዘጋት ለምርጫ ተሳትፎ እንቅፋት እየደቀኑበት እንደሆነ የኦሮሞ ነፃነት ግንባር ገልጿል። በፓርቲው ውስጥ ያሉትን ችግሮች አካቶ ሙክታር ጀማል ዝርዝሩን ይዟል። ኦነግ በመጪው ምርጫ ለመሳተፍ እየተዘጋጀ እንደሆነ ሲያሳውቅ ቆይቷል። ተፈጥሮብኛል የሚለው ማነቆዎች ከተፈቱለት የኦሮሞ ነጻነት ግንባር በምርጫው ለመሳተፍ እንደሚፈልግ የድርጅቱ ሊቀመንበር አቶ ዳውድ ኢብሳ ተናግረዋል። የሁለት ሺህ ሀያ አንድ በስድስተኛ ዙር ምርጫ በውስጡ በመካፈል እንቅስቃሴ ለማድረግ እስካሁን ድረስ ጥረት አድርገናል። ይሁንና ሃጫሉ ከተገደለ በኋላ እስካሁን ድረስ እስር ቤት የሚገኙ አመራሮቻችን፣ እጩ አባሎቻችን በሺዎች የሚቆጠሩ ናቸው። ቢሮችን በሙሉ ተዘግቷል። እንቅስቃሴያችን በሙሉ ታግዷል። አባሎቻችንና እጩ አባሎቻችንና አመራሮችን እስር ቤት ያሉት በጣም ሰፋ ያለ ሀራስመንት ወይም ደግሞ የማሳደድ እና እንቅስቃሴ እንዳናደርግ የሚደረጉ ችግሮች ናቸው። እነዚህ በሙሉ በጣም ሰብስባት ያላቸው በጣም ከባድ እና አስቸጋሪ የሆኑ ጉዳዮች ናቸው። ደንቃራ ወይም ደግሞ እንቅፋቱ በኦሮሞ ነጻነት ግንባር ምርጫ ውስጥ እንዳይሳተፍ እስካሁን ድረስ ትንሽ እንኳን መክፈት እንቢ ብሎ በክትልነት እንትን አድርጓል። እንግዲህ ዋነኛው ኃላፊነት ያለው በመንግስትና በምርጫ ቦርድ ላይ ነው። ይህንን ችግር የመፍታት የቀረችዋ ትንሽ ጊዜ ግንባር ችግሮች ቢኖሩም በምርጫ ዝግጅቱ ቀጥሎ ይሳተፋል ማለት ነው ወይ? ችግር አጋጥሞናል መሳተፍ አንችልም የሚል ውሳኔ ነው ያለው፣ የትኛው ነው? እስካሁን ድረስ ማነቆው እየከበደ እየከበደ እየከበደ ሄዶ አሁን እንቅስቃሴያችን ሙሉ በሙሉ በጣም አስቸጋሪ ሁኔታ ነው ያለው። ይሳተፋል? አይሳተፍም? ይሄ እንግዲህ ኃላፊነት እና ዋነኛው ውሳኔ በመንግስት እጅና በምርጫ ቦርድ እጅ ነው ያለው እንጂ የኛ እጅ የለም። የኦሮሞ ነጻነት ግንባር በአመራር ውስጥ ተፈጥሮ የነበረውን አለመግባባትን ለመፍታት ጠቅላላ ጉባኤ እንዲጠራ ብሔራዊ ምርጫ ቦርድ ቀደም ሲል ማሳሰቢያ ሰጥቶ የነበረ ቢሆንም ግንባሩ ግን የቢሮዎቹ መዘጋትና የአባላቶቹ መታሰር ጉባኤውን ለማዘጋጀት እንቅፋት እንደሆነበት ሲገልጽ ቆይቷል። አሁን ባለው አቅም ጉባኤውን ለመጥራት የዝግጅት ስራ እያከናወነ መሆኑን የጠቅላላ ጉባኤ አዘጋጅ ኮሚቴ አባል አቶ ጀቤሳ ገቢሳ ለአሜሪካ ድምፅ ተናግረዋል። ጠቅላላ ጉባኤያችን ለማካሄድ በሶስተኛ ወር ከአስራ ስድስት እስከ አስራ ስምንት ሁለት ሺህ ሀያ የኦሮሞ ነጻነት ግንባር ብሔራዊ ምክር ቤት ባደረገው ስብሰባ ድርጅቱ ጠቅላላ ጉባኤ እንዲያካሄድ ተወስኖ ይህንን ጉባኤ የሚያቀናጅ ኮሚቴ ተቋቁሞ ነበር። በተለያዩ ምክንያቶች ኮሚቴው ስራውን ማካሄድ አልቻለም እና አሁን ጠቅላላ ጉባኤ እንዲካሄድ ስራ መጀመራችን ነበር የወሰን ነው እና ስራችንን መጀመራችን ነው ያሳወቅነው እንጂ ይህንን ስራ እንሰራለን። ጠቅላላ ጉባኤ በዚህ ወር ይጠራል የምለው በቀጣይ ስራችን የምንወስን ይሆናል። ዝግጅት ሲባል አሁን ምን ምን ለማድረግ ነው? ምንድ ነው ቀጣይ ሂደታችሁና ስራችሁ? ቀጣዩ ስራችን አሁን በጠቅላላ ጉባኤው ላይ የሚሳተፉትን ከራቴሪያ አውጥተን፣ ከራቴሪያው ደግሞ ለስራ አስፈጻሚ ኮሚቴ ይቀርባል። ከራቴሪያው ላይ ተሞርኪዘን ደግሞ በጠቅላላ ጉባኤ ላይ የሚሳተፉትን አባሎቻችንን መምረጥና መመልመል ነው። ከዛ በኋላ ዶኩመንት ደንብ አለ፣ የመተዳደሪያ ደንብ አለ፣ የፖለቲካ ፕሮግራም አለ እነኝህን አቀናጅተው ለጠቅላላ ጉባኤው ማዘጋጀት ነው። ሌላው ደግሞ ጠቅላላ ጉባኤው የት እንደሚካሄድ እና መቼ እንደሚካሄድ በውይይት ረቂቅ ሀሳብ ለብሔራዊ ምክር ቤቱ ማቅረብ ነው። የኦሮሞ ነጻነት ግንባርን አመራር አለመግባባትን ለመፍታት በተደጋጋሚ ያደረገው ሙከራ እንዳልተሳካለት ባሳወቀበት መግለጫው የድርጅቱን ጠቅላላ ጉባኤ መጥራት የመጨረሻው መፍትሄ ሊሆን እንደሚችል ብሔራዊ የምርጫ ቦርድ ባሳሰበበት ጊዜ የጠቅላላ ጉባኤውን መጠራት ት አጥብቆ ሲጠይቅ የነበረው የእነ አቶ አራርሶ ቢቂላ ቡድን የህዝብ ግንኙነት ኃላፊ የሆኑት አቶ ቀጀላ መርዳሳ ተከታዩም ብለዋል። ቀደም ሲል ይሄ ኮሚቴ የተባለው አሁን ከአንድ ዓመት በፊት ነው የተሰየመው። ስራውን ማከናወን አልቻለም። ይሄ ኮሚቴ ልክ እንደተሰየመ አንዳንዶቹ ወደ ውጭ ሀገር ሄዱ፣ ሌሎቹ ደግሞ አጋጣሚ አሁን እስር ቤት ያለ አለ አሁን ድረስ ሀገር ውስጥም ደግሞ የተበታተኑ ናቸው ብዙዎቹ እና እንግዲህ ቁጥሩም አነስተኛ ነው። ይሄ ሲበታተን እንግዲህ አንድ ኮሚቴ ተገናኝቶ ስራ ለመስራት ምልዓተ ጉባኤ መሟላት አለ ተፈጠማል ተነጋገርነን በአመራሩ መካከል ግጭቶች አሉ አለመግባባቶች አሉ ይሄ እያለ ሊሆን አይችልም ስለዚህ ለዚህ ነው መነጋገር ገና መምከር የሚያስፈልገው ጠቅላላ ጉባኤ ለማድረግ መደረጉ አስፈላጊ ነው ብለው የሚያምኑ ከሆነ ይህንን ጠቅላላ ጉባኤ ለማድረግ መፍትሄ ምንድን ነው ነው የሚሉት ከእርስዎ ወገን ሌጂትሜት የሆነ አመራር ነው። ይህምን ይዞ ወደፊት መሄድ ያለበት አባላቱ ናቸው። አገር ውስጥ ያሉት አባላቶቹ የአመራር አባሎቹ እነዚህ ናቸው። ስራ ላይ ያሉት አመራሮች ተነጋግረው እንዴት ማከናወት እንችላለን የሚል ተነጋግረው የውስጥ ይሄ የውስጥ ጉዳይ ነው። የጠቅላላ ጉባኤ ዝግጅት ስብሰባዎች፣ ማዘጋጀት፣ ማደራጀት የመሳሰሉት የውስጥ ጉዳዮች ናቸው። በሚዲያም ወቶ ብዙ የሚነገርም አይደለም በውስጣችን በፕሮሲዲራችን በሕገ ደንባችን አካሄዳችን ማድረግ እንችላለን ነው። ግን በጦርነት ውስጥም ሆነ ስብሰባ ማድረግ ይችላለን። የኦሮሞ ነጻነት ግንባር ጠቅላላ ጉባኤ አዘጋጅ ኮሚቴ በማዕከላዊ ኮሚቴ አባላት መመረጣቸውን የገለጹት አቶ ጀቤሳ ገቢሳ በበኩላቸው ስራውን እየጀመሩ መሆናቸውን ገልጸው ሁለቱንም ወገኖች ለማማከርና ለማነጋገር ማቀዳቸውን አመልክተዋል የእኛ ሀላፊነት እኛን ያዋቀረው ብሔራዊ ምክር ቤት ስለሆነ ለእነሱ ነው ሪፖርታችንን የምናቀርበው እንደዚህ ስንል ደግሞ አባሎችና ሌሎች የድርጅቱ መሪዎች ሀሳብ ማቅረብ አይችሉም ማለታችን አይደለም ሀሳባቸውን አንብቤያለሁ ሰምቻለሁ እና ጊዜ አላለፈም ከእነሱ ጋር ለመመካከር ጊዜ አላለፈም አሁን ነው ስራችንን ጀምረላል ነው ያልነው እንጂ እየሰራን ነው፣ ጨርሰናል አላለም እና ለምክርም ጊዜ አለ እና የሚያሳስብ ነገር አይደለም። እነሱ ያሉት ከእነሱ ጋር ለመመካከር ዝግጁ ነን። ምንም ችግር የለውም። የኦሮሞ ነጻነት ግንባር ድርጅታዊውን ጠቅላላ ጉባኤ የሚያደርገው በአምስት ዓመት መሆኑን ሕጉ ያስቀምጣል። ይህንን ጉባኤ ልዩ ጉባኤ ብለው የጠሩት የኮሚቴው አዘጋጆች ይህም የምርጫ ቦርድን መስፈርት አሟልቶ የሚጠራ ጉባኤ መሆኑ ተገልጿል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።